የመናኝ ጉዞ ምዕራፍ 12 አስመት በተደረገበት ቦታ መድረሱ። ክርስቲያንና ባለተስፋ ከአቶ አምላክ የለም ጋር ሲከራከሩ አስመት የተደረገበትን ቦታ እንዳለፉት፣ አሁንም ከጥቂት ጊዜ በኋላ አንድ ሰው ከሩቅ ብቻውን ቀስ ብሎ ወደ እነሱ ሲመጣ አዩ። የዚያን ጊዜም ክርስቲያን ባልንጀራውን አለው ይኸውና አንድ ሰው ጀርባውን ወደ ጽዮን መልሶ ወደ እኛ ቀንቶ ይመጣል። ባለ ተስፋ አየዋለሁ። ድንገት እርሱም ደግሞ አንድ ከንቱ አወዳሽ የሆንና እንግዲህ እንጠንቀቅ። እስክናገኛቸውም ድረስ ወደ እነርሱ እስክገናኛቸውም ድረስ ወደ እነርሱ ቀረበ። ስሙ አምላክ የለም የተባለ ነበር። እርሱም ወዴት ትሄዳላችሁ? ብሎ ጠየቃቸው። ክርስቲያን፣ ወደ ጽዮን ተራራ እንሄዳለን። የዚያን ጊዜም አቶ አምላክ የለም በሳቅ ተንከተከተ። ክርስቲያን፣ በምን ነገር ትስቃለህ? አቶ አምላክ የለም፣ ስለምን አልስቅም ሰነፎች መሆናችሁን ያለውና እንደዚህ ያለ ረዥም መንገድ ስትሄዱ ከድካም በቀር ሌላ ትርፍ አታገኙበትም። ክርስቲያን ለምን የማይቀበሉን ይመስልልን? አምላክ የለም መቀበል እናንተ የምታስቡት ስፍራ በዚህ ዓለም ሁሉ ከቶ አይገኝም። ክርስቲያን ባይሆንም በሚመጣው ዓለም ይገኛል። አምላክ የለም እኔ በአገሬ ሳለው እናንተ እንደምትሉት ሰማሁ። በዚህ ምክንያት መጣውና ሀያ አመት ሙሉ ፈለጉ፣ ግን በመጀመሪያ ቀን ከሰማሁት በቀር እንዳላገኘሁት እንዲሁም እስከ ዛሬ አላገኘሁትም። መክብብ አስር አስራ አምስት ኤርምያስ ሀያ ሁለት አስራ ሁለት ኤርሚያስ 17:15 መዝሙር 14:1 ክርስቲያን፣ እኛ ሰምተናል እንዲህ ያለ ስፍራም እንዳለ አምነናል። አምላክ የለም። እኔ ደግሞ በቤቴ ሳለው ባለምን ይህን ተራራ ለመፈለግ ወደዚህ ረጅም መንገድ ባልመጣሁም ነበር። በእርግጥም ቢገኝ ኖሮ ከብዙ ጊዜ ጀምሮ ከመፈለገ የተነሳ ባገኘሁትም ነበር። ግን ስላልተገኘ እነሆ ቀድሞ የሰማያዊቱን አገር አገኛለሁ ብዬ ጣልኋቸውን ነገሮች ለመፈለግ ወደ ቤቴ ይመለሳለሁ። የዚያን ጊዜ ክርስቲያን ባልንጀራውን ይህ ሰውዬ የሚና የሚለው እውነት ነው? ኒ አለው። ባለተስፋ ተስፋ ተጠንቀቅ፣ እርሱ ከከንቱ አወዳሾች አንዱ ነውና አስብ። አስቀድመን እንዲህ ያሉትን ሰዎች በመስማት ያተረፍነው ምንድን ነው? እንዴት የጽዮንን ተራራ የለም ይላል። የከተማውን ስደጅ ካማተሩ ከአመሩት ተራራዎች ላይ አላየንም። ከአማሩት ተራራዎች ላይ አላየንም አላየንም። እኛ ደግሞ በሃይማኖት ልንሄድ አይገባንም። እኔ አሁንም ጅራ ተቀጭን የያዘውን ሰውዬ እንዳይደርስብን እንሄድ። አንተ ልታስተምረኝ የሚገባን ትምህርት እኔ አስተምርሃለሁ። ልጄ ሆይ፣ ከእውቀት ቃል የሚያስትህን ትምህርት መስማት ተው። ምሳሌ 1927። ወንድሜ ሆይ፣ ነፍሳችንን እንድናድን እምን እንጂ የእሱን ቃል እንስማ። ዕብራውያን 1039። ክርስቲያን ወንድሞ የአንዳች ከልብ ቅንነት እንድለቅም ፈተንሁ እንጂ በሃይማኖታችን እውነት ስለተጠራጠሩ አልጠየቁም። ስለዚህ ሰውየው ግን የዚህ ዓለም አምላክ እንዳሳወረው አውቃለሁ። አሁንም ውሸት ከእውነት እንዳልሆነ እናውቃለንና እውነትን አምነን እንሂድ። አንደኛ ዮሐንስ ሁለታ የአንድ ባለ ተስፋ አሁን በእግዚአብሔር ክብር ተስፋ ደስ ይለኛል። መናንያን ከሰውየው ጋር መናንያን ከሰውየው ዘወር አሉ። ሰውየውም እየሳቀባቸው መንገዱን ሄደ። አሁንም በሕልሜ ወደ አንድ አገር እስኪደርሱ ወደፊት እንደገፉ አየሁ። በዚህም ስፍራ እንግዶቹን እንቅልፍም እስኪያደርጋቸው ድረስ አየሩ ከባድ ነበር። ስለዚህ ባለ ተስፋ እንቅልፍ ስለ ተጫጫ ነው ክርስቲያንን፣ ዓይኔን ለመግለጽ እስኪሳኔን ድረስ እንቅልፍ ተጫጭኖኛልና ከዚህ ጥቂት ጋዳም ብለንን ብለን እንቆይ አለው። ክርስቲያን አይሆንም፣ ከዚህ የተኛን እንደሆነ ከቶ አንነቃ። ባለ ተስፋ ስለ ምንድን ነው እንደሚወይ እንቅልፍ ለሰራተኛ መልካም ነው። ጥቂት ብንተኛም በበረታን ነበር። ክርስቲያን አስመት ከተደረገበት መሬት እንድንጠነቀቅ ማለት እንዳንተኛበት ከእስረኞች አንዱ እንደ መከረን አታስብም? እኔ እንግዲያስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። አንደኛ ተሰሎንቄ አምስት ስድስት ባለ ተስፋ እንደ ተሳሳቲው ይመስለኛል። ከዚህ ብቻ አይኖኜ ቢሆን ኖሮ ፍጻሜው ሞት የሚሆንብኝ እንቅልፍ ባንቀላፋው ነበር። ጠቢቡ የሚለው እውነት እንደሆነ አያለሁ። አንድ ብቻ ከመሆን ሁለት መሆን ይሻላል። መክብብ አራት ዘጠኝ እስከዚህ ድረስ ከእኔ ጋር በመሆን ጥቅም ሆኖልኛል። አንተም ስለ ድካምህ ዋጋ ታገኛለ። ክርስቲያን ደግ እንግዲህ እንቅልፍ እንዳሸንፈን አንድ የሚጠቅም ጨዋታ እንጫወት። ባለ ተስፋ ከነ ልቤ ክርስቲያን በምንን ጀምር? ባለ ተስፋ እግዚአብሔር በእኛ በጀመረው ነገር እባክህን አንተ ጀምር። ክርስቲያን በፊት የሚከተለውን መዝሙር ልዘምር እፈቅዳለሁ። ጌታ አጥብቆ ያስጠነቅቃል፣ ጸልዩ ንቁ። ለመንቃት መንፈስ የተዘጋጀ ነው፣ ስጋ ግን ደካማ። ጥቁ ቃሉን አድምጡ፣ ከምላችሁ አትራቁ። ሁላችንም እላለው ንቁ፣ ተጠንቀቁ። ወንድሞቼ እርስ በርሳችሁ ተጋገዙ። ለመንቃት የሚያስጠነቅቅ ቃል ደግ ነው ለመስማት አንድ ወንድም ወደ ኋላ ሲመለከት ፍጥኑ ወንድሞች፣ እሱን ለመርዳት ፍጥኑ። እንግዲያስ ወደ ብርሃን አገር የከበደውን ዓይኑን ያንሳ ወደ ላይ አገር። አጽኑ፣ አጽኑ የደከሙትን እጆች የተረቱትንም ጉልበቶች። ክርስቲያን መዝሙሩን ከጨረሰ በኋላ እንዲህ ስል ንግግሩን ቀጠለ። አንድ ነገር እጠይቃለሁ። አሁን የምታደርገውን ለማድረግ እንዴት ደረስህ? ባለ ተስፋ እንዴት የነፍሰን ደህንነት ማሰብ እንደጀመሩ ማለትህ ነውኔ? ክርስቲያን አሁን ይህ ሀሳቤ ነበር። ባለተስፋ ተስፋ ሰውነቴን ደስ ለማሰኘት በዚች በዚያ በገበያችን በምታይና በሚሸጥ ዕቃ ረጅም ዘመን ቆየ። አሁን በነሱ ኑሬ ቢኖር ኖሮ ወደ ዘላለም ጥፋትና ስቃይ ባደረሱኝ ነበር። ክርስቲያን ምን ነገሮች ነበሩ? ባለ ተስፋ የዓለም መዝገብና ሀብት ሁሉ፣ ደግሞም ከሁከተኞች ባልንጀሮቼ ጋር በመንሶላሶል በስካርም በመዋሸትም በመሐላም በርኩሰትም ሰንበትም በመሻር በቀረበውም ነፍሴን ሊያጠፋ በነበሩ ሁሉ ታላቅ ደስታ ነበረኝ። ነገር ግን አንተና ስለ ሃይማኖቱ ስለ ቅዱስ አካሄዱም በከንቱነት ገበያ የሞተ ባል እንጀራ ታማኝ ስለ አምላካዊ ነገር የነገራችሁኝን ነገር በመስማትና በማሰብ የዚህ ኑሮ ፍጻሜ ሞት እንደሆነ ስለዚህም ደግሞ እግዚአብሔር ቁጣ በማይታዘዙት ልጆች ላይ እንደሚመጣ ተረዳ። ሮሜ ስድስት ሀያ አንድ እስከ ሀያ ሶስት ኤፌሶን አምስት ስድስት ክርስቲያን ስለ ነገሩ እውነተኛነት ወዲያው ተረታ። ተረታህን ባለ ተስፋ አይደለም። ኃጢአት ክፉ መሆኑን ለማመን ወይም በኃጢአት ምክንያት የሚመጣውን ፍርድ ለማስተዋል በዚያ ጊዜ ፈቃደኛ አልነበሩም። ነፍሴ መጀመሪያ በቃሉ በነቃች ጊዜ ዓይኔን ከብርሃን ጨለማ ሞከርሁ እንጂ። ከብርሃኑ ሊጨፍን መወከሪው እንጂ። ክርስቲያን፣ ነገር ግን መንፈስ ቅዱስ መጀመሪያ ልብህን ሲመታ በምን ምክንያት ተቃወመ ባለተስፋ? ተስፋ ምክንያቶቹ እነዚህ ነበሩ። አንደኛ እግዚአብሔር ኃጢአተኛውን ለመመለስ ሲጀምር አስቀድሞ ኃጢአቱን በማስታወቅ እንደሆነ ከቶ አላሰብም። ሁለተኛ ስጋዬ፣ ገና አጢአትን አብልጦ ወደደ፣ አልተውም፣ ጨነቀኝ። ሶስተኛ ከቀድሞ ባልንጀሮቼ እንዴት አድርጌ ሊለይ እንደምችልም አላውቅም። አካሄዳቸውና ኑሯቸው ገና ደስ ያሰኘኝ ነበር። አራተኛ የአጢአት ወቀሳ በበረታብኝ ጊዜ እጅግ ስለ አስጨነቀኝ ላስብበት ከቶ አልወደደውም። ክርስቲያን እንዲህ ከሆነስ አንዳንድ ጊዜ ከመጨነቅ ያረፈ ይመስላል። ያረፈ ይመስላል። ባለተስፋ አሁን እውነት ነው። እንደገና ተመላለሰብኝ። እርሱም ከፊተኛው የሚበልጥ ከፋብኝ። ክርስቲያን እንደገና በኃጢአት ያሳሰበህ ምን ነገር ነበር ባለተስፋ? ብዙ ነገር አለ። አንድ በጎ ሰው ብቻ በአደባባዩ የተገናኘሁ እንደሆነ ወይም አንድ ሰው መጽሐፍ ቅዱስን ሲያነብ የሰማሁ እንደሆነ ወይም ራሴን ሲያመኝ የጀመረ እንደሆነ ወይም ከጎረቤቶቼ አንድ ሰው እንደ ታመመ የሰማሁ እንደሆነ ወይ ስለ ሞተ ሰው ቤተ ክርስቲያን ዳውል ሲደወል የሰማሁ እንደሆነ ወይም በገዛ ራሴ ሞትን ያሰቡ እንደሆነ ወይም ማንም ድንገት እንደ ሞተ የተወራ እንደሆነ ግን ከሁሉ ይልቅ እኔ ራሴ ወደ ፍርድ እንዲደርስ ሳስብ ነው። ክርስቲያን ከነዚህ ነገሮች አንዱ ስነሳብ ኃጢአትህን ከማሰብ አንድ ጊዜ እረፍት አገኘህን? ባለ ተስፋ አይደለም፣ በዚያን ጊዜ ሳ አጥብቆ የበረታብኝ ነበር። በእነዚህ ጊዜያት ወደ ኋላ ወደ ኃጢአት ለመመለስ ባሰብ ስቃዬ እጥፍ ይሆንብኝ ነበር። ክርስቲያን በዚያን ጊዜ ምን ታደርግ ነበር? ባለተስፋ አካሄድህን ካላሻሻሉ በእርግጥ እንደሚኮንን አሰብው። ክርስቲያን ታዲያ ስለማሻሻል ሞከርህን? ባለ ተስፋ አሁን ከኃጢአት ብቻ ሳይሆን ወደ ክፉ ከሚመራ ባልንጀራ ደግሞ ሸሸው እንዲሁም የአምልኮትን ስርዓት እንደ መጸለይ፣ እንደማንበብ፣ ደግሞም ስለ አጢአት ማልቀስ፣ ለጎረቤቶችም እውነትን መናገር እነዚህን የመሳሰሉትን ሁሉ ያዙ። ከዚህ በላይ አሁን ለመናገር የማልችለውን ብዙ ሌላ ነገር አደረግሁ። ክርስቲያን የዛን ጊዜ እሳ ሁሉ እንደሚሳካል ያመንህን ባለተስፋ ለጊዜው አሁን በመጨረሻው ግን አካሄዱ መሻሻሉ ቀርቶ መጨነቄ በርትቶ ተመላለሰብኝ። ክርስቲያን አዲስ አካሄድ ከተመላለሰህ፣ ይህን እንዴት ሆነታል? ይህ እንዴት ሆነ? ባለተስፋ እንደገና አስቸገረኝ። ብዙ ነገር ነበር። ይልቁንም እንዲህ የመሰለ ቃል ነው፣ ጽድቃችን ሁሉ እንደ መርገም ጨርቅ ነው ሳያስ 64 ስድስት ስጋ የለበሰ ሁሉ ኦሬትን በመስራት አይጸድቅም። ገላትያ ሁለት 16 የታዘዛችሁትን ሁሉ በፈጸማችሁ ጊዜ እኛ የማንጠቅም ባሮች ነን በሉ ሉቃስ 17 10 ከዚህም ሌላ በራሴ ላይ ብዙ ምክንያቶች ምክንያት ማሰብ ጀመርም ጽድቄ ሁሉ እንደ መርገም ጨርቅ ከሆነ ስጋ የለበሰው ኦሪትን በመስራት ካልጸደቀ ሁሉንም ካደረገን በኋላ የማንጠቅም ባሮች ከሆነ እንግዲያስ ሰማይን በኦሪት አገኛለሁ ማለት ፍጹም ስንፍና ነው። ደግሞም እንዲህ ያለ ሐሳብ ማንም ሰው ከአንዴ ከአንድ ነጋዴ የሁለት ሺ ብር ዋጋ እዳ ቢገባና ከዚያም በኋላ ዕለት ዕለት ለሚወስደው ሁሉ እንኳ ቢከፍል አስቀድሞ በመዝገብ የተጻፈውን እዳ ስላልተከፈለ ባለ ሱቁ ከሶ ወደ አሁን ሁሉ እስክ ክፍል ድረስ ሊያሳስረው ይችላል። ክርስቲያን ደግ ነው። ይህን ደግሞ እንዴት አድርገ በራሴ መሰልኸው? ባለ ተስፋ ለምን እኔ ራሴ ባጢአቴ ምክንያት ታላቅ ዕዳ በእግዚአብሔር መዝገብ እንደ ገባው ተረዳ። ደግሞ እንደዚህ ያለውን እዳ አዲሱ አካሄድ ልከፍለው አይችልም። ስለዚህ አካሄድን ምንም ባሻሽል በቀደመው መተላለፍ የሚደረግብኝ የሚደርስብኝ ኩነኔ እንዴት አመልጠዋለሁ? መጠየቅ ይገባኛል። ክርስቲያን በራሴ መልካም መሰልህ። ነገር ግን ጨምር ባለ ተስፋ፣ አንድ ሌላ ያላሳፍ ያላሳረፈኝ ነገር ይህ ነው። አካሄደን ማሻሻል ከጀመርኩ የተሻለውን ምግባሬን አጥብቅ የሚመለከት እንደገና ገና አዲስ አጢአት ከመልካሙ ስራዬ ጋር እንደ ተቀላቀለ አየሁ። እንዲሁም እኔ ቀድሞ በራሴ መካ የነበሩ አሁን ግን ምንም እንኳ ያለፈች አካሄዴ ያለ ነውር ብትሆን በአንድ ምግባሬ ውስጥ ወደ ገሃነመ እሳት የሚደርስ በቂ አጢአት እንዳለ አስተዋሉ። ክርስቲያን የዛን ጊዜ ምን አደረገ? ባለ ተስፋ፣ ምን አደረግህ? ልቤና ላአቶ ታማኝ እስከ ከፍት ድረስ የማደርገውን አላውቅም። እኔን እርሱ በደህና እንታወቅ ነበር። እርሱ ማጥያት ያላደረገውን ሰው ጽድቅ ባታገኝ፣ የራስህና የዓለም ሁሉ ጽድቅ እንኳን ሊያድነህ አይችልም አለኝ። ክርስቲያን እውነት እንደተናገረ አመንህን። ባለ ተስፋ በመሻሻሌ ደስ ብሎኝ ሳለሁ ይህ ነገር ነግሮኝ ቢኖር በምስጋና ፋንታ እብድ ባልሁት ነበር። አሁን ግን ደካማነቴንና ከመልካሙ ጋር የተደባለቀውን አጢአቴን ሲመለከት እውነት እንደሆነ አመኑ። ክርስቲያን ነገር ግን ኃጢአትን ሰርቶ የማያውቅ ሰው ይገኛል ብሎ በነገረ ጊዜ ኃጢአት ያላደረገ ሰው እንደሚገኝ አመንህ? ባለ ተስፋ ቃሉ በመጀመሪያ በጆሮዬ እንግዳ ነበር ሆኖ ተሰማኝ። ነገር ግን ከብዙ ንግግር በኋላ ከእርሱ ጋር በመኖር እንዲያለ ሰው እንዲገኝ ፍጹም አመን። ክርስቲያን ማን እንድባል እንዴትስ ከበርሱ እንድትጸድቅ ጠየቀኸው? ባለ ተስፋ አሁን እርሱም ያ በልዑል ቀኝ የተቀመጠውን ጌታ ኢየሱስ ነው አለኝ። እሱ ስጋ ለብሶ በህመማትና በመስቀል ተሰቅሎ ባደረገው ነገር ብትታመንበት ትጸድቃለህ። ቀጥሎም የዚህ ሰውዬ ጽድቅ በእግዚአብሔር ፊት ሊያ ጽድቅ እንዴት እንደሚችል ጠየቁት። የዚያን ጊዜም እርሱ ሁሉን የሚችል አምላክ ነው ያደረገውም የሞተውም ላንተ ነው እንጂ ለራሱ አይደለም በታምንበት የእርሱ ምግባርና አገልግሎት ለአንተ ይቆጠረልሃል ብሎ ነገረኝ። ዕብራውያን አስር አንድ አንደኛ ጴጥሮስ አንድ ሮሜ አራት ክርስቲያን በኋላስ ምን አደረገ? ባለ ተስፋ እግዚአብሔር ሊያድነኝ እንደምፈቅድ አልመሰለኝምና እንዳላምን ምክንያት ፈጠርሁ። ክርስቲያን እንግዲህ አውስ ታማኝ ምን አለ? ባለ ተስፋ ወደ እግዚአብሔር እጅ ሊያድነኝ መፍቀዱን እንዲረዳ መከረኝ። እኔም ድፍረት ነው አሉት። እርሱም የለም ልትመጣ ታድመሃል ብሎ መለሰልኝ። ማቴዎስ 11 28። ከዚያም በኋላ ወደ እርሱ እንዲመጣ የሚያደፋፍረኝን የኢየሱስን መጽሐፍ ሰጠኝ አለኝም እያንዳንዱ ቃል ከሰማይና ከምድር እልቀ ጸና ነው። ማቴዎስ 24 35 ከዚህም በኋላ ሲመጣ ምን ማድረግ እንደሚገባኝ ጠየቅሁት። እርሱም ተንበርክኬ ከነ ልቤ ጌታን ክርስቶስን ይገልጽልኝ ዘንድ አብን ልለምነው እንደሚገባኝ ነገረኝ። መዝሙር 65 6 ዳንኤል 6 10 ኤርምያስ 29 12 13 በኋላም እንዴት አድርጌ ጸሎቴን እንዳደርስ ጠየቅ። እርሱም ሂድ በጸጋ ዙፋኑ ተቀምጦ ሳለ ታገኘዋለህ። ሁል ጊዜም ወደ እርሱ ለሚመጡት ሁሉ የኃጢአት ይቅርታንና ስሬትን ይሰጣል። ዘጸአት ሀያ አምስት ሀያ ሁለት ዘሌዋውያን አስራ ስድስት ሁለት ዘኁልቁ ስድስት ሰባት ሰማኒያ ዘጠኝ ዕብራውያን አራት አስራ ስድስት ወደ እርሱም ስደርስ ምን ብዬ ልለምን? ባሉት ጊዜ እንዲህ ብለህ ጸልይ አለኝ። አቤቱ እኔን ኃጢአተኛውን ማረኝ። ጌታችን ኢየሱስ ክርስቶስን ማወቅና እርሱንም ለማመን እንድችል ጸጋህን ስጠኝ። የእርሱ ጽድቅ ባይኖር ወይም እኔ በዚህ ጽድቅ ባላምን ለዘላለም የጠፋው እንደሆነ አያለሁና፣ ጌታ ሆይ አንተ ምሕረተኛ አምላክ እንደሆነ ልጅህንም ኢየሱስ ክርስቶስን የዓለሙን መድኃኒት የሆን ዘንድ እንደ ሰጠ ሰማሁ። ከዚህም በላይ እንደ እኔ ላለው አጢአተኛ ተሰጠው ዘንድ ፈቃድህ አለ፣ ፈቃድ አለ። እኔም በእውነት አጢአተኛ ነኝ። አቤቱ በዚህ ጊዜ ነፍሴን ለማዳን ጸጋህን ግለጽ፣ በልጅ በኢየሱስ ክርስቶስ ስም አሜን። ክርስቲያን እንደ ተመከረ ሳ አደረግህ? ባለ ተስፋ አሁን ደጋግሜ ለመንም። ክርስቲያን አብ ወልድን ገለጠልህን? ባለ ተስፋ በመጀመሪያው፣ በሁለተኛው፣ በሶስተኛው፣ በአራተኛው፣ ወይም በአምስተኛው፣ በስድስተኛው እንኳን አልገለጠልኝም። ክርስቲያን ታዲያስ ምን አደረገ? ባለ ተስፋ ምን ለማድረግ እንደምችል አላወቅው። ክርስቲያን ጸሎትህን ለመተው አላሰብህም? እኔ ባለ ተስፋ እንዴታ፣ እጅግ በጣም ብዙ ጊዜ አሰብ። ክርስቲያን እንግዲያስ፣ ምን ነው አልታዋም? እኔ ባለ ተስፋ ለእኔ የተባለው እውነት እንደሆነ አመኑ። ማለት ያለ ክርስቶስ ጻድቅ ጽድቅ ዓለም በሙሉ ሊያድነኛ አይችልም ስለዚህም ጸሎቴን ብተው እሞታለሁ። ሞት ካልቀረኝስ ካልቀረልኝስ በጸጋው ዙፋን እሞታለሁ ብዬ አስቡ። ከዚህም በላይ እንዲህ የምለው ጥቅስ ትዛልኝ ራእዩ ከዛሬ ጀምሮ እስከ ተቆጠረው ጊዜ ናትና፣ ወደ ፍጻሜው ግን ትቸኩላለች፣ ሐሰትም አትሆንም። ብትዘገይም ታገሳት፣ ፈጽማ ትመጣለችና አትዘገይምም እምባቆም ሁለት ሶስት ስለዚህም አብ ልጁን እስኪ ገልጥልኝ ድረስ ጸሎቴን አዘወተሩ። ክርስቲያን እንዴት ሆኖ ተገለጠልህ? ባለ ተስፋ በልቤ አይን ነው እንጂ በስጋ አይኔ አላየሁትም። ኤፌሶን አንድ አስራ ስምንት አስራ ዘጠኝ ይህም እንዲህ ሆነ። አንድ ቀን እጅግ አዝኜ ነበር። በዘመኔ ሁሉ ከቶ እንዲህ ያለ አዘን አዝኛ አላውቅ። ምክንያቱም ከኃጢአቴ ታላቅነትና ርኩሰት አንድ አዲስ ብልጭታ ታየኝ። አሁንም ሲኦልንና የነፍሴን የዘላለም ኩነኔ ብቻ ስጠብቅ ድንገት ጌታ ኢየሱስ ክርስቶስ ከሰማይ ሲመለከተኝና በኢየሱስ ክርስቶስ እመን ትድናለህም ስለኛ ያየሁት መሰለኝ ሐዋርያ ሥራ 16 31 እኔም ጌታ ሆይ እኔ እጅግ ታላቅ አጢአተኛ ነኝ ብዬ መለሱ እርሱም ጸጋዬ ይበቃሃል አለኝ ሁለተኛ ቆሮንቶስ አስራ ሁለት አስራ ዘጠኝ ከዚህ በኋላ ጌታ ሆይ ማምን ምንድን ነው አሉት የዛን ጊዜም ይህን ጥቅስ አስተዋል ማንም ወደ እኔ የሚመጣ አይራብም የሚያምንብኝም ከቶ አይጸማም ከዚሁ ጥቅስ ማመንና መምጣት አንድ እንደሆነ ተረዳሁ። የሚመጣው ማለት ከነ ልቡ በክርስቶስ ያለውን መድኃኒት የምናፈቅ እርሱ በእውነት በክርስቶስ ያምናል። የዚያን ጊዜም እንባን ነቀኝ። ነገር ግን ጌታ ሆይ እንዲህ እንደ እኔ ያለውን ታላቅ ኃጢአተኛ በእውነት ተቀብለህ ታድነዋለህን? ብዬ ብጠይቀው እርሱ ወደ እኔ የሚመጣውን ወደ ሜዳ አልሰዳውም። ዮሐንስ ስድስት ሰላሳ ሰባት ስለኝ ሰማ። እኔም ጌታ ሆይ ወደ አንተ በመጣው ጊዜ ሃይማኖቴ በእውነት በአንተ እንዲመሰረት እንዴት አድርጌ መመልከት ይገባኛል አሉ። እርሱም አጢአተኞችን ለማዳን ክርስቶስ ኢየሱስ ወደ ዓለም መጥቷል ብሎ መለሰ። አንደኛ ጢሞቴዎስ አንድ አስራ አምስት የውሬት ፍጻሜዋ ክርስቶስ ነውና እርሱም ጻዲቅ ነው፣ ላመኑበት ሁሉ። ሮሜ አስር አራት እርሱ ወደደና በደሙም አጠበን። ራይ አንድ አምስት እርሱ በእግዚአብሔርና በሰው መካከል ነው። አንደኛ ጢማቴዎስ ሁለት አምስት ስነ እነሱ ሊማልድ በዘውትር በሕይወት ይኖራልና። ብራውያን ሰባት ሀያ አምስት ከዚህ ሁሉ ጽድቅን በእርሱ የአጢአትንም መንጻት በደሙ እንድፈልግ መደብ የአባቱን ሕግ በመፈጸምና ሕግ የሚያዘውን ቅጣት በመቀበል ያደረገውን ሁሉ አስመስግኖ ለነፍሱ መዳን ለሚቀበለው ሰው ነበር እንጂ ለራሱ አልነበረም ብዬ ተረዳሁ። አሁንም ልቤ በደስታ አይኔም በእንባ ሞላ። ነፍሴም ስለ ኢየሱስ ክርስቶስ ስም ስለ ሕዝቡና ስለ መንገደኞች ሁሉ በፍቅር ተቃጠለች። ክርስቲያን፣ አሁን ይህ ለነፍስህ በእውነት ለኢየሱስ ክርስቶስን መግለጥ ነበር። ነገር ግን ይህ ሁሉ በመንፈስህ ላይ ምን እንዳደረገ ለይተህ ንገረኝ። ባለ ተስፋ፣ ይህ ዓለም በሞላ ጽድቁ ሁሉ ሳይቀር ከፍርድ በታች እንደሆነ ያሳየኝ። ደግሞም እግዚአብሔር አብ ምንም ጻዲቅ ፈራጅ ቢሆን ወደ እርሱ የሚመጡትን አጢአተኞች በአግባብ ሊያጸድቃቸው እንደሚችል አሳየኝ። ከዚህም በፊት የጌታችንን ኢየሱስ ክርስቶስን ውበት እንዲህ አድርጎ የሚያሳይ ሐሳብ በልቤ ከቶ ስላልገባ ይህ የፍቅር መገለጥ ስላለፈው ኑሮ የርኩሰት እጅግ አድርጎ አላሳረፈኝና ስላለማወቄ ዘለፈኝ። ደግሞ ቅዱስን ኑሮ እንድወደ አደረገኝ። የኢየሱስ ክርስቶስንም ስም እንዳከበርና እንዲመሰገን አንዳች ለማድረግ አስመኘኝ። አሁንም ሺህ ሊትሮ ደም በሰውነቴ ውስጥ ቢኖረኝ ስለ ጌታዬ ስለ ኢየሱስ ክርስቶስ ብዬ ሁሉን ለማፍሰስ በፈቀድሁ ነበር።